ለድርድሩ የተጣመሩ አስራ አንድ ፓርቲዎች ኢራፓና የገዳ ፓርቲ በጸረ ሽብር ህጉ ይሰረዙ ይሻሻሉና ይጨመሩ ያሏቸውን ሀሳቦች አቅርበዋል። የአስራ አንዱ ፓርቲዎችን በመወከል አቶ ትዕግስቱ አወሉ ተከታይን ብሏል። አስራ አንዱ የፖለቲካ ፓርቲዎች ስብስብ በዚህ አዋጅ መደራደር የፈለግንበት ምክንያት ዋና ዋና ነጥቦች አሉ። አንዱ አምስት ነጥቦች ያስቀምጠናል። አዋጁ ህገ መንግስቱንና የዓለም አቀፍ ሰብአዊ መብት ድንጋጌዎች የሚቃረን በመሆኑ አዎ ከዘጥን ሰ ሀሳብ እንነሳለን። ኋላም በዝርዝር ውስጥ ያስቀምጥ ነዋል። ሌላው አዋጁ ህገ መንግስቱ የተደነገጉትን ሰብአዊ መብቶች በመጻረር ዜጎች በነጻነት የማሰብ፣ የመደራጀት፣ የመሰብሰብና የቡድን ሆኖ ቅሬታ የማቅረብ መብትን የሚገድብ በመሆኑ፣ ሶስተኛው አዋጁ ፖለቲከኞችን፣ ጋዜጠኞችን፣ አምደኞችን የሰብአዊ መብት ተሟጋቾችን እንቅስቃሴ በእጅጉ ስለሚቆጣጠር ለዲሞክራሲያዊ ስራ ግንባታ የሚደረገው ተሳትፎ የሚያዳክም በመሆኑ ትልቁ ሊሰመርበት የሚገባው ስለዚህ ይሄ አዋጅ እንዲሻሻል ኦር እንዲስተካከል የምንፈልግበት አብይ ምክንያት በአዋጁ ከተጠቀሱ አንቀጾች መረጃ ለማሰባሰብ የሚወሰዱ የኃይል እርምጃዎች፣ ያለ ፍርድ ቤት ትእዛዝ ማሰር፣ መበርበር፣ የስልክና የግንኙነት ተግባራትን መጥለፍ ህገ መንግስቱንና ዓለም አቀፍ የሰብአዊ መብት ድንጋጌዎችን የሚጥሱ ስለሆኑ እንዲሰረዙ አሊያም እንዲሻሻሉ ከተጠየቀባቸው ነጥቦች ዋነኞቹ ናቸው። ኢህአዴግን በመወከል አቋማቸውን ያንጸባረቁት ዋና አቃቢ ህግ አቶ ጌታቸው አምባዬ የጸረ ሽብር ህጉ ዓለም አቀፍ ስጋት የሆነውን ሽብርተኝነትን ለመዋጋት የወጣ ህገ መንግስቱንና ዓለም አቀፍ ስምምነቱን የማይጥስ መሆኑን አንቀጽ በአንቀጽ አብራርተዋል። በተለይ በሁሉም ፓርቲዎች ስለተነሳውና ናሙና ለመውሰድ ተመጣጣኝ የኃይል እርምጃ ስለመጠቀም ተከታይን ብለዋል። ከናሙና ጉዳይ ጋር ተያይዞ የተነሳው ጉዳይ ነው። በህገ መንግስቱ ላይ የተቀመጠው የናሙና ጉዳይን በተመለከተ እንዲሰጥ የማትእዘዝ ስልጣንን የተቀመጠው ህገ መንግስቱን ይጥሳል የሚል ነገር ተቀምጧል። የቴክኒካዊ የወንጀል ምርመራ ላይ አስፈላጊ ከመሆኑ ጋር ተያይዞ መርማሪ ፖሊስ የሚያገኘውን የህክምና ምርመራ ማዘዝ እንደሚችል በህጉ ላይ ተቀምጧል። ይሄ ከሌሎች ማስረጃዎች ጋር አብሮ ተዳብሮ በማየት ሰዎችን ለማስጠየቅ በሳይንሳዊ ዘዴ ለመደገፍና ምርመራው እንቅፋትና ችግር እንዳይፈጥርበት ለማድረግ ታስቦ የተሰጠ ሀሳብ ነው። ስለዚህ ለምርመራው አስፈላጊ የሆነ ናሙና መውሰድ ይቻላል። የእጅ ጽሑፍ እንዲሰጥ ማድረግ ይቻላል። አሻራ እንዲሰጥ ማድረግ ይቻላል። ፎቶግራፍ እንዲነሳ ማድረግ ይቻላል። የደም ናሙና እንዲሰጥ ማድረግ ይቻላል። የምራቅ ናሙና እንዲሰጥ ማድረግ ይቻላል። ከሰውነቱ ፈሳሽ መውሰድ ይቻላል። የጸጉርና የድምፅ ናሙና ለመውሰድ እንዲችል ታስቦ የተፈቀደ ነው። በ11ዱ የፖለቲካ ፓርቲዎች በጸረ ሽብር ሕጉ ይጨመር ብለው ከጠቀሷቸውን ነጥቦች የውጭ ዜጋ በሽብር ተግባር ሲሳተፍ ከተገኘ ከ15 ዓመት እስከ ዕድሜ ልክ እንዲቀጣ የሚል ይገኝበታል። ተደራዳሪዎቹ በአዋጁ ላይ ቀጣይ ድርድር ለማድረግ ለሐሙስ ቀጠረው ይዘዋል። ለዶቸ ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም።